ጋምቤላ ውስጥ አንድ የክልሉን ተወላጅ አሜሪካዊ ጨምሮ ቢያንስ አራት የአኝዋቅ ብሔረሰብ አባላት መታሰራቸው ተሰምቷል። ቆንጅታዬ ማምሻውን ተከታትለዋለች። ጋምቤላ ከተማ ውስጥ የክልሉ አስተዳደር ባለስልጣናት ይውረዱ እያላችሁ ሕገወጥ ተግባር እየፈጸማችሁ ነው፣ ሁከትም እየቀሰቀሳችሁ ነው ተብለው ቢያንስ አራት የአኝዋክ ጎሳ አባላት መታሰራቸውን የክልሉ ነዋሪዎችና በውጭ ሀገር የጋምቤላን ጉዳይ የሚከታተሉ የክልሉ ተወላጆች ገልጸውልናል። ከኑዌር ጎሳ የሆኑም ታስረዋል የሚል ሰምተናል ይላሉ ምንጮቹ። ከታሰሩት መካከል አንደኛው ሚኒሶታ ነዋሪ የሆኑት ኢትዮጵያዊ አሜሪካዊ የአእምሮ ሐኪም መሆናቸውን ነው ምንጮቹ የገለጹልን። ሌላው ዳልድም ተብሎ የሚጠራው የጋምቤላ ወጣቶች ለለውጥ ንቅናቄ መሪ እንደሆነ ገልጸውልናል። ጋምቤላ ከተማ መምህር የሆኑት አቶ ኦጁሉ ቦካን ማምሻውን በስልክ አግኝተናቸዋል። እሁድ ተያዙ እና አሁን አልተፈቱም። ያው እሱ ዶክተር ማኝ እኩም ና ጓንጉ ጉታ የቡድኑ መሪ ማለት ነው። የዳልዲም መሪ አሁን ቅርብ ጊዜ ደግሞ ሶስት ኑዌር ታስሯል የሚባል ነገር ሰምተናል። ፕሬዚዳንት የማይደግፉ ሶስተኛው እኩም ውጅሉ የሚባል አለ። ስቲል በዳልዲም ውስጥ የሚሰራ ማለት ነው። እሱ ባለ ሀብት ነው፣ ግን ያው አንድ ላይ ይሰራል ከኛ ጋራ። ግን ከዛ በፊት ግን መጀመሪያ የተያዘ ልጅ አለ። ቀኑ በትክክል አላስታውስም፣ ግን አንድ ሳምንት ይሆናል ከተያዘ አሁን እዛ ጋር ታስሮ ነው ያሉት። በምን ምክንያት ነው የታሰሩት? ምንድነው? ሰላማዊ ሰልፍ ተደርጎ ህዝቡ የአመራር ለውጥ ይደረገልን ሲሉ ነበር። በሰላማዊ ሰልፍ ላይ ማለት ነው እና ለውጥ እንፈልጋለን፣ ታፍነን አንኖርም ምናምን ብሎ እናንተ የተሾሙ ሰዎች ዝም ብላችሁ እንደዚህ ይውረዱልን በማለት በህግ ያስቀጣቸዋል ተብሎ ተያዙ። እሱ ነው አንዱ። ሁለተኛው ያለው አሁን አለመረጋጋት ምክንያቱ እናንተ ናችሁ። እናንተ ባትበጠብጡ፣ ያው ሰላሙ ባይጠፋ ነበር እና እናንተ ናችሁ አሁን የሰላሙ እንዲጠፋ ያደረጋችሁ። እናንተ ሪስፔክት የላችሁ፣ ለምን በሕግ እንትን የተሾሙ ሰዎች ለምን ሰው ፊት ሰድቡት፣ አላችሁ ምናምን በሚል በተለይ ፕሬዚዳንቱ ማለት ነው። የታሰሩትን ሰዎች ባሉበት ቦታ ለማየት ይችላቸዋል፣ እናንተ ሰው ቤተሰብ ያያቸዋል። መጀመሪያ አይፈቀድም ነበረ፣ ግን አሁን ያው አሉ የሆነ ቦታ ጣቢያ ሳይሆን የሆነች ግን ማየት ይቻላል። ማለት እኔ አልሄድኩም፣ ግን ጓደኞች ሂዶ አይተዋል። ግን ማን ነው ያሰራቸው? በምን ምክንያት ነው ምናምን በቃ አለቃዎች እኔ አላቅም እኔ አላቅም ነው እያሉ እያሉ አሁን ኢትዮጵያዊ አሜሪካዊ እንደሆኑ የተነገረን ዶክተር ማኝ ኒያንግ ባለፈው ሳምንት በወቅቱ ሰዎች የተገደሉበትና ሌሎችም የቆሰሉበትን የጸጥታ ኃይሎች ጥቃት በተመለከተ ባቀረብ ነው ሪፖርት በስልክ ያነጋገርናቸው ሲሆኑ በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ እንቅስቃሴ ወደ ክልላችን መድረስ አለበት እንዳሉን ይታወሳል። ዊኒፔግ ካናዳ የሚኖሩት የክልሉ ተወላጅና ጉዳዩን የሚከታተሉት አቶ አጓ ጊሎም ዶክተር ሚያንግ መታሰራቸውን አረጋግጠውልናል። አዎ ዶክተር ማኝ በቅርብ አውቀዋለሁ። የአእምሮ ሕክምና ዶክተር ናቸው። ሳይኮሎጂስት ናቸው እዚህ ሚኔሶታ ሆኖ እሱም ፕሮፌሽናል ስራ ይሰራ ነበር። ትውልድ ኢትዮጵያዊ አሜሪካዊ ናቸው። በግል ስራ ነበር እዚህ የሚሰራ የራሱ ክሊኒክ ሁሉ አለው። አገር ቤት ሄዶ የጀመራቸው ስራዎች አሉ። እንደሚታዩ እንግዲህ አገር ቤት ብዙ ድጋፍ የሚሹ ዜጎች አሉን። እሱም ሄዱን የራሱ አጽዋጽኦ ለመበርከት ነው የሄደው። ስራዎቹም እዛ ነበር መስራት የጀመረው። እዚህ ቤተሰብ አላቸው። ሚኔሶታ አዎ ሊያገኟቸው ያሉበትን ሁኔታ በምን እንደታሰሩ የመሳሰለውን መገናኘት ችለዋል፣ መጠየቅ ችለዋል። ቤተሰቦቻቸው አዎ አናግሬቸዋለሁ። እነሱም ያውቃሉ እንደታሰሩ። ስለ ኢትዮ አሜሪካዊው መታሰር ጉዳይ ያውቅ እንደሆነ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ ለጊዜው ምላሽ ለማግኘት አልቻንም። ጠይቀን እናቀርባለን። የዊኒፔጉ ነዋሪ በመጪዎቹ ቀናት ሚኒሶታ ውስጥ የተቃውሞ ሰልፍ ለማካሄድ እቅድ እንዳላቸው ገልጸውልናል።